መጪዎቹ አምስት ዓመታት በኢትዮጵያ ምግብ ፍላጎት የሚሟላበት ብቻ ሳይሆን ጥራት ባላቸው የግብርና ምርቶች ዓለምን የምታስደንቅበት ዓመታት እንደሚሆን አንድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ ባለስልጣን ገለጹ። ባለፉት ጥቂት ዓመታት በመቶዎቹ የሚቆጠሩ ኢትዮጵያውያን የግብርና ምርት መሪ ነጋዴዎች በሀያኛው ዓለም አቀፍ የንግድ አውደ ርዕይ በአራት አህጉራት የኢትዮጵያና የግብርና ምርቶች ማስተዋወቃቸውን የኢትዮጵያን የግብርና ምርቶች ማስተዋወቃቸውን ባለስልጣኑ ተናግረዋል። መለስካቸው አመሃ ዝርዝር ዘገባውን ይዟል። ትናንት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ላለፉት አምስት ዓመታት በኢትዮጵያ የግብርና ምርቶች የገበያ ልማት እንቅስቃሴዎቹ ያገኛቸውን ስኬቶች አስበው ውሏል። ድርጅቱ በዚሁ ስነ ሥርዓት ይፋ ባደረገው መግለጫ እንዳመለከተው ላለፉት አምስት ዓመታት ያህል ባደረገው የተለያዩ እንቅስቃሴዎችና ባከናወናቸው ተግባራት ከአንድ ሚሊዮን በላይ ለሚሆኑ አርሶአደሮች የተለያዩ አገልግሎቶችን ሰጥቷል። በግብርና ምርት ንግድ ላይ በሙሉ የሥራ ጊዜ ለተሰማሩ ስድስት ሺህ ሰዎችም የሥራ ዕድል ፈጥሯል። በልማት ተራድኦው የግብርና ምርት ንግድ ገበያ ልማት መርሃ ግብር አግሪ ቢዝነስ ማርኬት ዴቨሎፕመንት ፕሮግራም ኃላፊ ቫኔሳ አዳምስ እንዳሉት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤድ ኤድ ከ50 ሚሊዮን ዶላር በላይ ለመርሃ ግብሩ አውጥተዋል። ዛሬ የዚህን መርሃ ግብር ስኬት እያከበርን ይሆናል። ይህ ግን የመጨረሻው አይደለም ያሉት ደግሞ በኢትዮጵያ የዓለም አቀፉ ተራድኦ ዲሬክተር ዴኒስ ዌለር ናቸው። የመጀመሪያው የሆነውን የዚህን መርሐ ግብር ፍጻሜ እያከበርን ቢሆንም የመጨረሻው ግን አይደለም፣ መጀመሪያው መሆኑ ነው። እንደማምነው በሚቀጥሉት አምስት አመታት ውስጥ ረጅም መንገድ ይጠብቀናል። በእርግጥ የሚቀጥሉት አምስት አመታት ኢትዮጵያ የራሷን የምግብ ፍላጎት ሙሉ በሙሉ እያሟላች ቀሪውን ዓለም ደግሞ ከፍተኛ ጥራት ባላቸው ምርቶቿ ታስደምማለች ብዬ አምናለሁ። ዩኤስኤድ በዚህ መርሃ ግብሩ አማካይነት በትግራይ፣ በአማራ፣ በኦሮሚያ እና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ለሚገኙ አርሶ አደሮች በ260ሺህ ሄክታር ይዞታቸው ላይ የግብርና አሰራራቸውን እንዲያሻሽሉ ማገዙንም የተሰራጨው የጽሑፍ መግለጫ ያስረዳል። የድህረ ምርት ብክነትን ለመቀነስ የልማት ተራዶ ድርጅቱ በሰጠው የ189 ሚሊዮን ዶላር ድጋፍ አምራቾቹ ምርታቸውን ከደጃፋቸው ለመሸጥ ችለዋል በዚህም የቡና የሰሊጥ የበቆሎ የሽምብራ የስንዴና የማር አምራቾች ገበሬዎች መጠቀማቸውን መግለጫው ይዘረዝራል በበዓሉ ስነስርዓት ላይ የተገኙት የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስትር ዴኤታ አቶ ወንድራድ ማንደፍሮ ይህ ተመክሮ በሰፊው የሚቀጥል ብቻ ሳይሆን የተመረጠ አሰራር መለኪያ እንደሚሆንም አረጋግጠዋል። የቀሰምናቸው ቁም ነገሮች፣ የተገኙ ጥቅሞችና ስኬቶች የሚቀጥሉ ብቻ ሳይሆኑ ወደ ሁለተኛው የግብርና እድገት መርሃ ግብርና የእድገትና ለውጥ ዘመን እየተሸጋገርን ስንሄድ እየሰፉ እየበለጸጉ የሚሄዱ ናቸው። ቁርጠኝነት እንዳለ አሳይተናል። የፈሰሰው መዋለ ንዋይ ሁሉ ተጠብቆ እንደሚቆይና ለወደፊት የግብርና ዘርፍ የገጠር ልማታችንን እና መዋለ ንዋይ ስህተቱንም መለኪያ እንደሚሆን ላረጋግጥላችሁ እወዳለሁ። ዩኤስኤድ በኢትዮጵያ አሉኝ ካላቸው አገሮቹ ጋር ትናንት ያከበረው የግብርና ምርት ንግድ ገበያ ልማት መርሃ ግብር ስኬት ዋና ዓላማውም ለአርሶ አደሩና ከእርሱ ጋር ለተያያዙ ተቋማት ስኬቶቹን ለማስተላለፍ እንደሆነም ታውቋል። በዚህም ዋና ጉዳይ የስኬቶቹ መቀጠልና መስፋት እንደሆነም ተገልጸዋል። የስኬቱ ቀጣይነት ምንም እንደማያጠራጥራቸው የተናገሩት በኢትዮጵያ ዓለም አቀፉ የልማተራዶ መርሃ ግብር ኃላፊ ቫኔታ አዳምስ ናቸው። ለቀጣይነት ወይም ለዘናቂነት ቁልፍ ከሆኑት ነገሮች መካከል መተጋገዝ ወይንም መተባበር የመጀመሪያው ይመስለኛል። ብዙ አጋዦች ያሉንን ያህል ጥረታችን በዚያው ልክ ዘላቂ ይሆናል። በንግድ ሚኒስቴር፣ በግብርና ሚኒስቴር፣ በኢንዱስትሪ ሚኒስቴር ጋር ከግሉ ዘርፍ ባለ ሀብቶች ከብዙ የንግድ ድርጅቶችና የኅብረተሰብ ማህበራት ጋር የመተጋገዝ ግዳጅነቶች ፈጥረናል። ስለዚህም የቀጣይነቱ ዘላቂነት የሚመጣው በንግድ ላይ በመጀመሪያና በመስራት በአንዳንድ መዋለ ንዋይ ማፍሰስ በንግድ ላይ በማድረግ ነው። የኢትዮጵያ ግብርና ለውጥ ኤጀንሲ ዲሬክተር አቶ ካሊድ ቦምባ እንደሚሉት ደግሞ ይህ መርሃ ግብር የሚያመለክተው ኢትዮጵያ ትናንሽ ባለ ይዞታ አርሶ አደሮቿን የወደፊት አኗኗራቸውንና አሰራራቸውን ልታሲሰው የፈለገችውን አቅጣጫ ነው። በብዙ መንገዶች የግብርና ዕድገት መርሃ ግብሩ ለመንግስትና ለአጋሮች በሚቀጥሉት አምስት ዓመታት ውስጥ ምን እንደሚመጣ የሚማሩበት መድረክ ነበር። ተስፋ እንደሚደረገውም በግብርና ምርት ንግድ የገበያ ልማት መርሃ ግብርም ከዚህ ከሚቀጥለው የግብርና ዕድገት መርሃ ግብር ባሻገር ብዙ የተሻሉ ነገሮችን እንሰራለን። ስለሆነም ይህ ኢትዮጵያ ባለትናንሽ ይዞታ አርሶ አደሮችን ከእጅ ወደ አፍ ከሆኖ ግብርና ወደ ንግድና ገበያ ተኮር ግብርና አቅጣጫ ለማሸጋገር ካላት ፍላጎት አኳያ ትልቅ እርምጃ ነው። በዕለቱ የተሰራጨው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የጽሑፍ መግለጫ እንዳለው በመቶዎቹ ለሚቆጠሩ ኢትዮጵያውያን የግብርና ምርት መሪ ነጋዴዎች ባደረገው ድጋፍ በሀያ ዓለም አቀፍ የንግድ አውደሬዎች በአራት አህጉሮች ምርቶቻቸውን አዘጋጅተው አቅርበዋል። በዚህም የኢትዮጵያን ምርቶች በዓለም ካርታ ላይ አስመዝግበዋል ብሏል። ዓለም አቀፉ ተራዶ በዚሁ መርሃ ግብሩ አማካኝነት ለኢትዮጵያ መንግስት የግብርና እድገት መርሃ ግብር አስተዋጽኦ ያደርጋል። የግብርና ምርት ንግድ የገበያ ልማት መርሃ ግብር በኢትዮጵያ ፊድ ዘ ፊውቸር የተሰኘው የፕሬዚዳንት ባራክ ኦባማ ውጥን መለያ እንቅስቃሴ እንደሆነም መግለጫው ያስረዳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ